ከኢኮኖሚው ዓለም ወይዘሮ አማረች ጫሜ ለብዙ ዓመታት ኑሯቸውን የገፉት ከእንጦጦ ጫካ እንጨት ለቅመው በሽሮ ሜዳ ገበያ እየቸረቸሩ ነበር። ሥራው ጀርባ ይሰብራል። የጥበቃ ዱላና ጥቃትም አያጣውም። አምስት አባላት ያሉትን ቤተሰብ ለማኖር ወይዘሮዋ በሳምንት ሶስት ቀናት ከሽሮ ሜዳ ተነስተው የእንጦጦ ጫካዎችን ሲያካልሉ ኖረዋል። ጠዋት፣ ሌሊት አስራ አንድ ሰዓት ላይ እንሄዳለን ከዛም ወደ ዘጠኝ ሰዓት ነው የምንመለሰው። እንጦጦ ተራራ ወጥቼ ነው የምለቅመው። ከዛ ቅጠል ከራይ ነፋስ ያራገፈን ሰብስበው እሱን ይዤ አምጥቼ ነው ሽጬ የምተዳደረው ነበር። በሳምንት ሶስት ጊዜ እሄዳለሁ። ገበያ ላይ እንኳን ዋጋው በጣም እርካሽ ነበር። ወጣቷ ፍቅርተ ጀቤሳም ለሁለት ዓመታት የእናቷን ዱካዎች እየተከተለች እንጨት ለቅማ ትሸጥ ነበር ፈታኙን ስራ ተጋፍጠው ቤተሰባቸውን የመመገብ ጫናው የወደቀው ግን ዛሬ ህመም በተጫናቸው የእናቷ ጫንቃ ላይ ነበር የሚመጣበት ቦታ ሩቅ ነው ጠዋት ምሳ ይዘን ነው የምንወጣው ሌሊት ነው የምንነሳው ምሳ ይዘን ወጥተን ማታ እንገባለን ያው እንዳቅም ነው ልጅነትም ስላለን የመርግጥ አንድ ሁለት ዓመታት ነው አብሬ ያመጣሁትኝ እናቴ ግን ያው ታመጣ ነበረ በፊትም ጀምራ ያንን ታመጣለች ትሸጣለች ለእለትኩ ሲያክል እና በዛ ነበረ የምንተዳደረው ማለት ነው እንጨት ለቀማው ሁላ አይሳካም አንዳንዴ ደግሞ የጥበቃዎች ዱላም አለ ለዚህ ደግሞ ወይዘሮ አማረች ምስክር ናቸው ጥበቃ ከሳንትም ጀምሮ ጤና ላይ ጉዳት እስከሚያደርስ ድረስ ነው የምንቸገረውእና እና ነፋስ የጣለውን ሰብስበን ትንሽ ጭራሮችም ለቃቅመን ነው ትንሽ እንጨቶችን ሰባብረን ነው የምናስረው እና ያንን ስንሰብር ወይም ጥበቃ ይመጣና አጉል ቦታ ላይ ነው የሚመጣን እና እኔ አንድ እንኳን እግሬ ላይ ነው የመጣኝ። ለተወሰነ ጊዜ በጣም አሞኝ ተቸግሬ ከዛም በኋላ በቃ ተስፋ ቆርጬ ባለሁበት ሰዓት ነው ይህ ድርጅት ያገኘኝ ማለት ነው። ጀርባ የሚያጎብጠው እንጨት ለቀማ እስከ ሁለት ሰዓት ያስኩዛል። ጫካ ለጫካ የሚያኳትነው ስራ እስከ አስገድዶ መደፈር የሚያደርስ አደጋ አለው። ፍቅርተ ዘርዘር አድርጋ ልትናገረው አትፈልግ እንጂ እሷን ጨምሮ በርካቶች ይኸው መጥፎ አጋጣሚ ደርሶባቸዋል። ሲጀመር እንጨት ሸከማ ሲባል ራሱን የቻለ ብዙ አደጋ አለ። ከአውሬ አንስቶ ሰው በራሱ ይተናኮላል። የዕለት ጉርስ ለመሸፈን የሰው ፊት ከማየት ከመለመን ይሻላል የሚባል አይነት እንትን ተይዞ ነው እንጂ ከባድ ነው። ራስን ለአደጋ አጋልጦ ነው የሚሰራው። ቶሎ በጊዜ ለመመለስ ብለን ከሄድን ከአንድ ተኩል በላይ እስከ ሁለት ሰዓት የምንሄድበት ሁኔታ አለ። ሲሄዱ ብቻ ማለት ነው። ድብደባም ሊደርስ ይችላል። ብዙም እንዲህ ሰው እንትን የማይልበት ስለሆነ መደፈርም ይኖራል ያው ከን የጀምሮ በዚህም ሁኔታ ብዙ የተጎዳ ልጆች አለ። ዘጠና ስድስት በመቶ ገደማ ኢትዮጵያውያን የዕለት ተዕለት ምግባቸውን ለማብሰል የባህላዊ ኃይል ምንጭ ጥገኛ ናቸው። ማገዶ ከሰል፣ ከሰብል የተረፉ ምርቶችና የእንስሳት አይነ ምድር ለኢትዮጵያውያን የምግብ ማብሰያ ሆነው ያገለግላሉ። አዲስ አበባ ታዲያ ባህላዊውን የኃይል ምንጭ እንድታገኝ እንደ ወይዘሮ አማረችና ፍቅርት ያሉ እንጨለቃሚዎች ያስፈልጓታል አሏትም። ለእንጨት ለቀማ የተሰማሩ ሰዎች ትክክለኛ ቁጥር፣ በስራቸው የሚያገኙት አማካይ ገቢ፣ የሚሆን ፈተናዎቹን የሚዳስስ ጥልቀት ያለው ሰነድ ማግኘት አልቻልንም። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልማት ድርጅት በሰራው የዳሳ ጥናት ግን ቢያንስ እስከ ስምንት መቶ ሰዎች በዚህ የስራ ዘርፍ ተሰማርተው እንደሚገኙ ይገምታል። አቶ አልዩ ሸረዲ የኢትዮጵያ ሙሉ ወንጌል የልማት ድርጅት መካከለኛ ቀጠና ፕሮግራም ኦፊሰር ናቸው። በተለይ ሽሮ ሜዳ በጣም ማርጂናላይዝድ የሆኑ ሰዎች እንደገናም ደግሞ ዳር ላይ አካባቢ ስለሆነ የቤት ኪራዩም ያን ያህል ውድ ስላይደለ እዛ አካባቢ ያሉ ሰዎች በጣም የድሃ ድሃ የሚባሉ ሰዎች ናቸው እና መተዳደሪያቸውም ከዚሁ ጋር የተያያዘ ነው። እዛ አካባቢ ራፍ የሆነ አሰስመንት ሰርተን ነበር፣ የድህነቱ ጥልቀት ምን ይመስላል የሚለውን ብቻ ማለት ነው። እዛ አካባቢ ያሉት እንጨት በመልቀም የሚተዳደሩ ሴቶች ደግሞ በብዛት ከክፍለ ሀገር የመጡ ሰዎች ናቸው፣ በብዛት በተለይ ከደቡብ የመጡ ሰዎች ናቸው። በብዛት እዛ ሴት ምን ያህል እንጨለቃሚዎች አሉ እዚህ ኤሪያ ላይ በተለይ ሽሮ ሜዳ አካባቢ ማለት ሶስት አራት ወረዳዎች ላይ ማለት ነው። ከነሱ የወሰነችው ዳታዎች እና እኛ ደግሞ ዞረን ኤሪያው ላይ በአይን በማየት ማለት ነው እሱን ዞረን በማየት ነው እንጂ ዲፕ የተደረገ ጥናት አይደለም። የወረዳው ራሱ አንዳንድ ጊዜ እንትን አይደለም እውነት አይደለም ያላቸው ዳታ አንዳንዴ ብዙም እውነት አይደለም እና እነሱ የሰጡን ዳታ በዛ አካባቢ ላይ ከስምንት መቶ በላይ እንጨት ለቃሚዎች አሉ ነው። ግን እውነታው እሱ ላይሆን ይችላል። በደንብ ቢገባ ከዛም በላይ ሊሆኑ ይችላሉ። አንዳንዶች ግን የእንጨት ለቃሚዎችን ቁጥር እስከ አስራ አምስት ሺህ ያደርሱታል። እንጦጦ ተራራ ላይ ከሚገኘው የባህር ዛፍ ጫካ እንጨት ቅጠልና ውድቅዳቂ ዳቂ ሰብስበው ለአዲስ አበባ የሚሸጡት አብዛኞቹ እንስቶች ናቸው። አሁንም አቶ አልዩ የሚሄዱት ከአስር ኪሎ ሜትር ያላነሰ ነው፣ ሲሄዱ ሲመጡ ማለት ነው። የሚሸከሙት ሀምሳ ኪሎ እና ከዛ በላይ ነው የሚሆነው። እንደገና ያንን ያህል ደክመው መጥተው ደግሞ የሚሸጡበት ዋጋ በጣም ትንሽ ብር ነው። በጣም የማይመጥን ከእነሱ ጋር ከልፋታቸው ጋራ የማይመጥን ነው። ከዛ በላይ ግን እነሱ እንጨት ሊለቅሙ ሄደው ቅጠሉ ሊለቅሙ ሄደው ደን ጠባቂዎች አሉ፣ ሌሎችም አሉ። ከደን ጠባቂዎች ውጭ የመደፈር የመደብደብ ብዙ ሰዎች አጋጥመውናል። የተደፈሩ እንጨት በመሸከማቸው ብቻ ወገባቸው ላይ ህመም ደርሶባቸው ከዛ ጋር ተያይዞ ወሊድ ላይ ችግር የገጠማቸው በጣም ብዙ ሰዎች ነበሩ። ወይዘሮ አማረች ዛሬ ሸማኔ ሆነዋል። ድርና ማጋ ዋደው ጥበብ ጥለው ነጠላ ይሰራሉ። አንዱ ነጠላ በአንድ መቶ ሀምሳ ብር የሚሸጡት ወይዘሮ አማረች በሳምንት እስከ አራት ይሸምናሉ። ጤናዬን ላይ በጣም ችግር ነበረና በወሊድ ጋር የተያያዘ ችግር ስለነበረ ያንን ጫካውን ሁሉ መሄድ አልቻልኩም ነበር። በጣም ተቸግረ ቤት ባለውበት አጋጣሚ ነው ያገኘች አብ ስልጠናም ሰጥተውኛል። ማለት ምንም በሌለበት ጊዜ አላቂና ቋሚ ንብረቶችን ማግኘት ለእኔ በጊዜው ትልቅ እንትን ነበረ። ከእግዚአብሔር ጋር ሆኜ ያንን ስራ ጀመር ኮረዳኝ እስከ ዛሬ ድረስ ጥሩ እንትን እየኖርኩኝ ነው ማለት። በእርግጥ መጀመሪያ ስልጠናውን ከወሰዱት ከመጀመሪያዎቹ ጋር አልነበርኩም ግን ከኋላም ያንን ቋሚ ንብረት ማለት ይሄ ሸማ መሰራውን ንብረት አገኘው ማለት ድሩን እና ማጉን። በእርግጥ ነጋዴ እዛ ቀጨን የሚሸጡት አሉ። ከእነሱ ጋር ሄደን እንገዛለን ያው ሽሮ ሜዳ ጉንዴሽ ሜዳ ምለውባ አመርታለሁ። ከዛም ወደ ገበያ ወስጄ ይሸጠዋል። እኔ በበኩል መቶ ሀምሳ ነው ይሸጠ። ለአመታት እንጨት እየለቀሙ ይሸጡ የነበሩት የፍቅርተ እናት የቀድሞ ስራቸውን መስራት አይችሉም። ድካምና ሕመም ተጭኗቸዋል። ፍቅርተም እንጨትና ቅጠል ፍለጋ ወደ እንጦጦ ተራራ ማምራቷን ካቆመች ሰነባበተች። ፍቅርተ በቀን እስከ አስር ጀበና ትሰራለች። ሶስት ሰዓት ተኩል ገብተን አንድ ሰው ሰባትም ስምንትም ስራውን በደንብ የገባውና ያወቀ ሰው አስርም ሊሰራ ይችላል እንደ ፍጥነቱ። እኔ ጠዋት ነው የምገባው፣ በቃ ከእንቅልፌ እንደተነሳ ጠዋት እገባለሁ፣ አስር አስራ አንድም አንዳንዴ አምሽቼ አስራ ሁለትም ሊሰራ ይችላል። አስራ ሁለት ወሮ የተደራጁ ለአስራ ሁለቱ ሰዎች እንዝርቱ ተሰጥቷቸዋል። አሁን ግን ሀያ አምስት ሰነን የምንሰራው ለጊዜው ማለት ነው ያው እያሰለጠን እየጨመረን ነው ታን ለምሳሌ ጭቃ የሚያወቁ ሰዎች ለብቻ አሉ፣ ቀጥረን የሚመበስር የምናሰራቸው ማለት ነው። ነገር ግን ቋሚ ሸክላውን ብቻ የሚሰሩ ሰዎች ሀያ አምስት ናቸው ያሉት ወይዘሮ አማረቻሜና ፍቅር ተጀቤሳን ከቀድሞ የእንጨት ለቀማ ስራቸው ያላቀቃቸው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ድርጅት የሰጣቸው ስልጠና እና ያቀረበላቸው ተዘዋዋሪ የብድር አቅርቦት ነው። ለስድስት ዓመታት በሦስት ዙሮች ለማገዶ ለቃሚዎች ስልጠናና የመነሻ ገንዘብ በመስጠት አማራጭ ስራ እንዲያገኙ ሲያደርግ ቆይቷል። ወደ 42 ከሚደርሱት የድርጅቱ የስራ ዘርፎች መካከል የህፃናትና አረጋውያን እገዛና የሴቶች አቅም ግንባታ ይገኙበታል። ድርጅቱ በሚሰራቸው የልማት ስራዎች እንጨት ለቃሚዎችን አስራ ሁለተኛ ክፍል አጠናቀው ስራ ያጡ፣ እንደዚሁም ከከፍተኛ የትምህርት ተቋማት ተመርቀው ስራ የሚፈልጉ ሰዎችን ያግዛል። ለእንጨት ለቃሚዎቹ የተደረገው ነገር ምንድን ነው? የስራ ፈጠራ፣ የቢዝነስ አያያዝ፣ ሴቪንግ፣ ከዛ ጋር የተያዙ ብዙ ስልጠናዎች ተሰጧቸው። ከዛ በኋላ የራስ አገዝ ቡድን የሚባል አለ ሰልፍ ሄልፕ ግሩፕ የምንለው በዛ እንዲደራጁ ነው የተደረገው። ይሄ ሰልፍ ሄልፕ ግሩፕ ከአስር እስከ አስራ አምስት ሰው ነው አንድ ግሩፕ ቅድም ይዘው በዛ መሰረት ይደራጁና ሪቮልቪንግ ፈንድ ነው የሚሰጣቸው። ሪቮልቪንግ ፈንድ ሲሰጣቸው እየሰሩ የሚመልሱት ማለት ነው። የፈርስት ራውንድ እየሰራበትን ሲመልስ ለሰከንድ ራውንዱ ማለ ሰከንድ ፌዙ ማለት ነው። ወይዘሮ አማረች የሆኑ ፍቅርተ ከቀደመው ስራቸው መላቀቃቸው የፈጠረላቸው የተሻለ ገቢ ብቻ ሳይሆን የደህንነት ዋስትና ጭምር ነው። ለውጥማ በጣም አለው። ጤና በጣም ችግር ነበረ። በዛ ኖሮ ብቀጥል ኖሮ ይህንን መስመር ባላገኝ ኖሮ ምን እንደሚገጥመኝ አላውቅም። በሕይወት የመኖሬ አጋጣሚም ብቻ በእግዚአብሔር እጅ ስለሆነ ነው እንጂ እዚህ እደርሳለሁ በዛሬው ላይ ይህንን ክራይ ከፍዬ ይኖራሉ የሚል ልጆችንም እንዲያሳድጋሉ አስተምራለሁ የሚል አጋጣሚዎች አልነበሩኝም። የቤት ኪራይ እንኳን ሳልቸገር የሰው እጅን ትንሳ ላይ ከፍዬ መኖሬ ልጆችን ማስተዳደሬ በጣም ደስ ይለኛል። በጣም ልዩነት አለው የሰማይና ምድር ያክል። ቢያንስ በቃ ውሎ መግባት በራሱ ትልቅ ነገር ነው። ለምን ሰላም አለው። እዛ ጫካ ስትወጣ ተሽቆጥቁጣ፣ ወይ የሆነ አደጋ ይደርስብኛል፣ ሰላም እመጣለሁ ወይ ስጋቱ በራሱ አለ። እዚህ ግን እንደልባችን ገብተን ከርተን ገብተን ሰርተን የምንችለውን ያክል አምሽተን ነው ሰፈራችን ውስጥ ቅርብም ስለሆነ እንደልባችን ነው ውለን የምንገባው። ያን ያክል እንትን የለብንም። የልማት ድርጅቱ በመጀመሪያው ዙር ስራው ለሶስት መቶ እንጨት ለቃሚዎች ስልጠና ሰጥቷል። ከዛኛው ህይወት አውጥተን እዚህኛው ህይወት ውስጥ እንዲገቡ ለማድረግ ብዙ ትግል ነው የጠየቀው። አእምሯቸው ላይ በጣም መስራት ነበረብን። እንደገና ደግሞ ይሄ የራስ አገዝ ቡድኑ ከአስር እስከ አስራ አምስት የሚሆኑ ሴቶች አንድ ግሩፕ እየመሰረቱ ነው የሚገናኙት። ዊክሊ ይሰበሰባሉ። ዊክሊ ቴቪ ያደርጋሉ። ተከራይቶ ቤት የነበሩ ቤት ሰርቶ መኖር የጀመሩ አሉ። የራሳቸው ቤት በፊት ከጆ የነበሩ ኑሯቸው የራሳቸውን ህይወት እንኳ ሰስቴን ማድረግ አቅቷቸው የነበሩ የራሳቸውን ቢዝነስ ታብሊሽ አድርገው በስራቸው ቀጥረው ማሰራት የቻሉ ሰዎች ሁሉ አሉ። ካሉን ዳይሬክት ታርጌቶች ሰባ እና ከሰባ ፐርሰንት በላይ ውጤታማ ነበር። አድማጮች፣ የዛሬው ምስናዱ ጥናቅቀ እሸቴ በቀለ ነኝ። ጥና አይስጥልኝ